ሰላም ጤና ይስጥልን። ጋቢና ቪኦኤ ከአሜሪካ ድምፅ ጀመረ። ከምሽቱ ዝግጅቶቻችን መካከል ይህ አፍሪካን ለመቀየር የሚችል ዘርፍ ነው። እንደ ኢትዮጵያ፣ ናይጄሪያና ታንዛኒያ ከመሳሰሉ የጠፍር ፕሮግራሞች ከጀመሩ ሀገሮች ጋር አብረን ለመስራት በመቻላችን ደስ ብሎናል በጠፈር ምርምር ትምህርት መርሐ ግብር የተመረቁ ኢትዮጵያውያን ወጣቶች በተመለከተ ካዘጋጀነው ቅንብር የተቀነጨበው ነው። ቀደም ሲል ወደ እናንተ ደረሰው ሌሎች ዘገባዎችም አሉን። አስማማየ ነው የምሽቱን ዝግጅት እመራለሁ። ኤልያስ አስማሬ የስቱዲዮ ቅንብሩን ይከውናል። አብራችሁን አምሹ። ወደ ዛሬው ቀዳሚ መሰናዶ እንሻገራለን። የዩናይትድ ስቴትሱ የኤሮስፔስ ኩባንያና በደቡብ አፍሪካ የሳይንስ ተቋም ትብብር የተዘጋጀው የጠፍር ምርምር የትምህርት መርሃግብር የሳተፉ አፍሪካውያን ወጣቶች በቅርቡ ተመርቀዋል። ፈለገውሃ ወደ ጠፍር የሚያቀነው መንገድ ወይም ፓዝዌይ ቱ ስፔስ የሚል መጠሪያ የሰጠው ይህው ልዩ መርሃግብር ቀዳሚዎችን ተማሪዎች ማስመረቁን አስመልክታ ቪኪ ስታርክ ከኬፕታውን ዘገባ አጠናቅራለች። ቆንጅታየናት የምታቀርበው ከኢትዮጵያ ከናይጄሪያ እና ከታንዛኒያ ትምህርት ቤቶች የተውጣጡ ወደ ሶስት መቶ የሚሆኑ ተማሪዎች ፓትዌይ ቱ ስፔስ የጠፈር ጎዳና በሚል ርዕስ በተዘጋጀ ለአምስት ወራት የዘለቀ የትምህርት መርሃ ግብር ተካፍለው ተመርቀዋል። ይህንን የጽንሰ ሀሳብና የተግባር ስልጠና ቅይጥ መርሃ ግብር ያዘጋጀው የቦይንግ ኩባንያ የአፍሪካ ስራ አስኪያጅ የሆኑት አቶ ሄኖክ ተፈራሻውል በሰጡት ቃል አፍሪካ ውስጥ በሚካሄድ እንዲህ ያለ የጠፈር ምርምር ትምህርት ት መርሃ ግብር በመካፈል ኩራት ይሰማኛል ብለዋል። ይህ አፍሪካን ለመቀየር የሚችል ዘርፍ ነው። እንደ ኢትዮጵያ፣ ናይጄሪያና ታንዛኒያ ከመሳሰሉ የጠፍር ፕሮግራሞች ከጀመሩ ሀገሮች ጋር አብረን ለመስራት በመቻላችን ደስ ብሎናል። በመርሃ ግብሩ ከወንዶች እኩል ቁጥር ያላቸው ሴት ተማሪዎች እንዲካፈሉ የተደረገ መሆኑን የገለጡት የቦይንጉ የአፍሪካ ስራ አስኪያጅ ወደፊትም ይኸው አሰራር እንደሚቀጥል አመልክተዋል። በዚህ ዘርፍ የሚሳተፉ ሴት ተማሪዎች ቁጥር ከወንዶች በእጅ ያነሰ በመሆኑ ሴት ተማሪዎችን በመርሃ ግብር ማሳተፍ በጣም አስፈላጊ ነው። ህሊና ሙልጌታና ሌሎቹም በዚህ መርሃ ግብር የተካፈሉት ልጃገረዶች አብዝተው እንደወደዱት ገልጠው ሌላም መሰል እድል ለማግኘት እንደሚጓጉ አመልክተዋል። ካሁን ቀደም በሌሎች ፕሮግራሞች ተካፍዬ ያውቃለሁ ያለችው ሊና ሙልጌታ፣ ነገር ግን እንደዚህኛው የወደድኩት የለም ምክንያቱም በዚህ ፕሮግራም በንድፈ ሐሳብ ደረጃ ያገኘሁትን እውቀት ስራ ላይ እንዳውል ረድቶኛል ብላለች። በጠፈር ምህንድስና ዘርፍና በሌሎቹም የጠፈር ሳይንስ መስኮች ያለኝን እውቀት አዳብሮልኛል ስትልም አክላለች። ኢትዮጵያውያኑ ተማሪዎች ባለፈው ሐምሌ ሶስት ቀን ምረቃቸውን ያከበሩ ሲሆን ታንዛኒያውያኑ ና ናይጄሪያውያኑ ተማሪዎች ደግሞ የፊታችን ቅዳሜ ይመረቃሉ ተብሏል። ይህንን የትምህርት መርሃ ግብር የወጠነው በእንግሊዝኛ የምህጻር መጠሪያው ፋሴሳ የተባለው መጪዎቹ የአፍሪካ የጠፈር አሳሾች የሳይንስ፣ የቴክኖሎጂ የምህንድስና ና የሂሳብ አካዳሚ የተባለው የደቡብ አፍሪካ ተቋም ነው። ቦይንግ ና ፋሴሳ መርሃ ግብሩን በሌሎች የአፍሪካ ሀገሮች ችም ለማስፋፋት እቅድ እንዳላቸው ገልጸዋል። እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ደግሞ በአካልም በኢንተርኔትም አማካይነት ስልጠናውን ለመስጠት እቅድ እንዳለ አመልክተዋል። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ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 ጋቢና ቪኦኤ ወጣቶችን በሚያሳውቁ በሚያወያዩ፣ በሚያግባቡ፣ በሚያስተምሩ እንዲሁም የቴክኖሎጂ እውቀቶችን በሚያጎለብቱ ፕሮግራሞች ያሰናዳቸውን የቴሌቪዥን ዝግጅቶች በቅርቡ ወደ እናንተ ያደርሳል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይት፣ በፌስቡክ እና በዩቲዩብ መከታተል ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ደግሞ ቢና ቪኦኤ ብላችሁ በሚል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ላይ አድርሱን። ቀጥለን ደግሞ የኢትዮጵያውያኑ ባህላዊ ማዕድና አብሮነት ታዛ በሚልዋኪ የተመለከተውን ዘገባ ወደ እናንተ እናደርሳለን። የማዕከላዊ ዩናይትድ ስቴትስ ምዕራባዊ ግዛት በሆነችው ዊስከንሰን የኢትዮጵያ ባህላዊ ምግብ የሚያቀርቡ የሀገሪቱን ባህልና ትውፊት የሚያንፀባርቁ ስፍራዎች ማግኘት ጊዜ ወስዶ በስፋት ማስሰን ይጠይቃል። ምክንያቱ ደግሞ የግዛቷ ትልቋ ከተማ በሆነችው የሚልወኪ የሚገኙ የኢትዮጵያውያን ሬስቶራንቶች ቁጥር ሁለት ብቻ መሆናቸው ነው። ዓለም የኢትዮጵያ መንደር የተባለለው አንዱ የምግብ ምግብ ቤት በከተማው ለሚኖሩ ትውልደ ኢትዮጵያውያን ጠንካራ የማኅበራዊ ትስስር ታዛውኖ ያገለግላል። ሌሎች ህዝቦች ደግሞ የኢትዮጵያን ምግብና በዓል መተዋወቂያና መጣጣሚያ ስፍራ ሆኖ ስለ መቆየቱም ይነገርለታል። የሚል በቅርቡ ወደ ሚልዋኪ ለዘገባ ዘገባ ያቀኑ ሀብታሙ ስዩም ቀጣዩን አጭር ቅኝት አሰናድቷል። እንቅስቃሴ ከሚበዛባቸው የሚልዋኪ ከተማ ጎዳናዎች አንዱን ተጎራብቶ ለዓመታት ቆይተዋል። አመሻሹን ነፍስ የሚዘራበት ልዩ ማጀት የኢትዮጵያን ጣዕም ናፍቀው የሚመጡትን ሁሉ ለማስተናገድ ስራ ይበዛበታል። ልክ እንደ ዛሬው። አቶ ስላሴ የሙያውን ነገር ሲጠበቡበት ባለቤታቸው አቶ ሰሎሞን በቀለ ወደ ሬስቶራንቱ ብቅ የሚሉ አሊያም ከቤታቸው ሆነው የሚያዙ ደንበኞችን ማስተናገድ ይዘዋል። በመካከለኛው ምዕራብ አሜሪካ ዊስካንሰን ግዛት ከሚገኙ በጣት የሚቆጠሩ የኢትዮጵያ ጣም መዳረሻዎች በአንደኛው እንገኛለን። ዓለም ኢትዮጵያን ቪሌጅ መጠሪያው ነው። አቶ ሰሎሞን በቀለ የሬስቶራንቱ ባለቤት ናቸው። أنا أشتغلت في الرياضة،

አገልግሎት መስጠት ከጀመረ ጊዜ ጀምሮ በከተማዋ በሚኖሩ ትውልደ ኢትዮጵያውያንና በሌሎች ሕዝቦች ዘንድ ሬስቶራንቱ መልካም ምላሽ እንዳገኘ የሚያስታውሱት አቶ ሰለሞን የኢትዮጵያን ምግብ ለመጀመሪያ ጊዜ ለመሞከር ለፈለጉ እንግዶች የመተዋወቂያ እልፍኙ ሆኖ መቆየቱንም ያክላሉ ብዙ भी सदोच में चलते هي <سؤال> أنا ሬስቶራንቱ ኢትዮጵያና ኢትዮጵያውያንን በበጎ ለማስነሳት ያለውን አቅም የተረዱ የሚመስሉት ባለቤቶቹ ከትናንሽ ባህላዊ መገልገያ ቁሳቁሶች ጀምሮ የቤቱ ገጽታም ሆነ የምግቡ ጣዕም ከሀገር ቤቱ እንዳይርቅ ለዓመታት መጣራቸውን ይናገራሉ። ሱን እቃዎች እንደምታያቸው

እነዚህ ደግሞ ሰዎች አሉ፣ ዋሽንግተን ዲሲ ከዛም እናምጣለን። ኢትዮጵያ ምግብና መጠጥ መዳረሻ ከመሆን የተሻገረ ሚና ሲጫወት እንደቆየ በሬስቶራንት ውስጥ ሰዎች ከተዋቸው ማስታወሻዎች፣ ምስክርነቶችና ሽልማቶች ለማየት ችለናል። በተለይ በከተማዋ ቁጥራቸው አነስተኛ ለሆኑት ኢትዮጵያውያንና ትውልድ ኢትዮጵያውያን የማህበራዊ መርሃ ግብሮች ታዛ ሆኖ ቆይተዋል። ከፍ ያለ ከተማ አበሾች አንድ ቦታ ላይ ሰብሰብ ብሎ ሲጫወቱ ይታያል። አንድ ሁለት የስሙ አደንቦች ነበሩ። እነሱ ነው ያስቀና ገዛ አይነት። ለምሳሌ ለሰርግ ሰው አይቸገርማ፣ እናዘጋጃለን፣ በፌተሪን እናዘጋጃለን

salu baz amza noel then uh association association

ዓለም የኢትዮጵያን መንደር ሚልዋኪ ከተማ ውስጥ የሚደረጉ ሰብአዊ እንቅስቃሴዎችን ከሚደግፉት መካከል አንዱ ነው። በተለይ ኑሮ የፈተናቸውን ለማገዝ ዘውትር አርብ የከተማዋ ምግብ ቤቶች በሚያከናውኑት ነፃ የምግብ ስርጭት ንቁ ተሳታፊ ስለመሆኑ ይወሳል። የኢትዮጵያና ኤርትራ ምግቦችን ለማስተዋወቅ ባለመው ቴስት ኦፍ ኢትዮጵያ አንድ ኤሪትሪያ ፌስቲቫል ቀንደኛ ተዋንያን መካከልም አንዱ ስለመሆኑ ሰምተናል። የአውሮፓውያኑ 2008 የፋይናንስ ቀውስን፣ የ2020ን የኮቪድ ዘመን ፈተናን የመሰሉትን አልፎ ዛሬ ላይ የደረሰው ሬስቶራንት ከአድማስ ባሻገር የኢትዮጵያን ጣዕምና አብሮነት ስፍራ መሆኑን ቀጥሎ ማየት የባለቤቶቹ ህልም መሆኑን ተረድተናል። ለአሜሪካ ድምፅ ሀብታሙ ዚዩም ሚልዋኪ ዊስካንሰን። አሁን ደግሞ የነገ መሪዎች አዲስ ህልሞች በሚል ስለተሸለሙ ወጣቶች ያዘጋጀነውን ዘገባ እናጋራቸው። በማህበረሰባቸው በብሔራዊ ደረጃ ለሽልማት የበቁ ትውልደ ኢትዮጵያ አሜሪካውያንና ኢትዮጵያውያን የሁለተኛ ደረጃ ተማሪዎችን በእንግሊዝኛ አጠራሩ ሲድ በአማርኛ ስያሜ ደግሞ ማበረ ጊራን ዘረ ኢትዮጵያ በመባል የሚታወቀው የሽልማት ድርጅት በዘንድሮ የ31ኛው ዓመታዊ ክብረ በዓሉ ላይ ለሽልማት አብቅቷቸዋል። ከዋሽንግተን ዲሲ ወጣ ብላ በምትገኘው ኮሌጅ ፓርክ ከተማ በተሰናደው ዝግጅት ላይ የተገኘው አሉላ ከበደ ተሸላሚዎችን አነጋግሯቸዋል። እንደሚከተሉ አዘጋጅቷል። በብሔራዊ ደረጃ ለሽልማት የበቁት ኢትዮጵያውያን አሜሪካውያን የሁለተኛ ደረጃ ተማሪዎች ናቸው። መጀመሪያ ያነጋገር ነው አዳጊ ወጣት አዲስ ሳህለው ይባላል። በቨርጂኒያው ዌክፊልድ የሁለተኛ ደረጃ ትምህርት ቤት ተመራቂ ነው። የዘንድሮ የሲት ተሸላሚ ለመሆን መብቃቱንም መባረክ ሆኖ ይሰማኛል ይላል። በኮርኔል ዩኒቨርሲቲ አዲስ ገቢ ተማሪ ሁኜ የዳታ ሳይንስ ጥናት እከታተላለሁ። እናም የሁለተኛ ደረጃ ተማሪ በነበርኩባቸው ዓመታት ያደረግኳቸውን አብዛኛውን የበጎ ፍቃድና የማህበረሰብ አገልግሎት ስራዎች እዚያም ሄጄ ለመቀጠል ነው ፍላጎቴ። በአንደኛ ደረጃ ትምህርት ቤት እድሜ ላሉ ተማሪዎች ንባብና ስነ ጽሁፍ የምናስጠናበትን ጨምሮ ተባባሪ መስራችና ፕሬዚደንት የሆንኩበትን ስራም እቀጥላለሁ ብዬ አስባለሁ። ወደ ሌላው ከፍተኛ እውቅና ወዳለው የብራውን ዩኒቨርሲቲ የምታቀ የተፈጠነው ሳማር አላዛር በዌስት ስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ናት። የበጎ አድራጎት እንቅስቃሴዎችም በንቃት በመሳተፍ ትታወቃለች። እዚህ ላይ ገና ከስድስት ዓመቴ ጀምሮ ነው ወገኔ በተባለው የበጎ አድራጎት ድርጅት ውስጥ በአዳጊ ህጻናትና በወጣቶች ክበብ አባልነት የተመዘገብኩት። እርግጥ አሁን የክበቡ ምክትል ፕሬዚዳንት ነኝ። እናም የተለያዩ ዝግጅቶችን በማዘጋጀት ገንዘብ እያሰባሰብን ኢትዮጵያ ውስጥ ያሉ ቤተሰቦችን እንደግፋለን። በተጨማሪም ኦፕን ሀውስ ቢግ ድሪምስ የተባለ ድርጅት ውስጥ መጽሐፎችን ወደ ስፓይን ቋንቋ እየተረጎምኩና በአካባቢያችን በሚዘጋጁ ስነስርአቶች ላይ መጽሐፍቱን በመ ኢትዮጵያ ለሚገኙ የመንግስት ትምህርት ቤቶች መማሪያ አንድ ሺህ ያህል መጽሐፍትን ለመግዣ የሚውል ገንዘብ መለገስ ችያለው። የገዛ ማህበረሰብን መልሶ መርዳት በሚያስችሉ እንቅስቃሴዎችም ተሳትፎ አለው። ከባህል ቅርሶቼ ጋር በጣም የተቆራኘ ሆኖ ይሰማኛል። ለዚህም ምክንያቱ ወላጆቼ እኛን ያሳደጉበት መንገድ ይመስለኛል። ዛሬም እዚህ በመገኘቴና ለሽልማትን በመብቃቴ በጣም ደስ ብሎኛል። አዳጊው ወጣት ዲያቆን ዮሴፍ ዘሪሁን በአሁኑ ወቅት በሜሪላንድ የሚገኘው ብሩክ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ከወራት በኋላ በቫንደርቤልት ዩኒቨርሲቲ የከፍተኛ ትምህርቱን እንደሚጀምር የገለጸልን ዲያቆን ዮሴፍ ወገኖቹን መርዳትና ከሚገጥሙት ጋር በሚኖረው መግባባት አንዳች አዎንታዊ ተጽዕኖ መፍጠር እንደሚሻ አስረድቶናል። ከዚህ ከዚህ ባሻገር በአጥያ ቤተክርስቲያኔ ሐመረ ብርሃን ቅዱስ ዮሐንስ የኢትዮጵያ ተዋሕዶ ቤተክርስቲያን ዲያቆኖኝ ያገለግላለሁ። እዚያም ለወጣቶች በእንግሊዝኛ ቋንቋ የሚሰጥ ስብከት መራለሁ። እንዲሁም አጠቃላይ በቤተ ክርስቲያኒቱ አገልግሎቶች ላይ ይሳተፋለሁ። በትምህርት ቤቴም ከቡድን አባላት ጋር በመሆን በክርክር መድረኮች እንሳተፋለን። በተጨማሪም በማህበረሰብ አቀፍና እንዲሁም በወረዳ ደረጃ ለሰዎች መብት በቆመና አመራር በሚሰጥ ድርጅት ውስጥ እንዲሁ ሳተፋለሁ። ዛሬ እዚህ ለመገኘት በመብቃቴም ታላቅ ክብር ተሰምቶኛል። በእጅጉ ተባርኪ ያለው ክብር ለፈጣሪ ለዚህ ሽልማት ያበቃትን ሁኔታ ጨምራ ስለ ራሷ እንድትነግረን ላቀረብንላት ጥያቄ ስትመልስ ይህን ሽልማት ለማግኘት የቻልኩት በአጠቃላይ አማካይ ውጤቴ ከክፍሌ ከሁለት የከፍተኛ ውጤት ባለቤቶች አንዷ በመሆኔ ነው ትላለች። በትምህርት ቤታችን የአፍሪቃ ተማሪዎች ማህበር መስራችም ነኝ ያለችን ቢታንያ ሰለሞን ወደ ኢትዮጵያ ብሄድኩበት ወቅት በጣም ተነሳስቼ ነበር። በተጨማሪም ሸፐርድ ቴብል የሚባለውን የማህበራዊ አገልግሎት ድርጅት አግዛለሁ። አንዳንድ ሰነዶችን ወደ አማርኛ ተርጉም ያለው የአበሻ ማህበረሰብ አባላትን ለማገናኘትና ችግሮችን ለመቅረፍ የሚያግዝ የበጎ ፈቃድ አገልግሎት ሰጣለሁ። አዳም ዘሪሁን በአጎራባች ሜሪላንድ የሲልቨር ስፕሪንግ ከተማ የሚገኘው በብሌክ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ ነው። አብሮት ስለተሸለሙት ጓደኞቹ ማውራት የመረጠው አዳም ሲድ በትምህርታቸው ያስመዘገቡትን ከፍተኛ ውጤትና ያከናወኗቸውን ስራዎች ተመልክቶ በዘንድሮ ስነ ስርዓቱ ለሽልማት በማብቃቱ በእጅጉ ተደስቻለሁ፣ ይላል። ቤተሰቦቼ ባይኖሩ ዛሬ እዚህ ባልተገኘው ነበር። እናቴን እና እህቶቼን ማመስገን እፈልጋለሁ። በየዕለቱ እንድተጋ ያደርጉኛል። ተነሳሽነት እንዲኖረኝ ረድተውኛል። አለማዬ፣ የኢትዮጵያን ሕዝብ መርዳት ነው። አዲስ አበባን ጨምሮ ልትጠቅሳቸው ወደምትችላቸው አብዛኛዎቹ አካባቢዎች እጃለሁ። ባለፈው ክረምት ወደዚያ ቤርኩበት ወቅት ከባድ ድህነት ውስጥ የሚኖሩ በርካታ ሰዎችን አይቻለሁ። በኢትዮጵያ ያለውን ችግር በወጉ እንድረዳ ዓይኔን ከፍቶልኛል። እቅዴ አንድ ቀን ተመልሼ ይረዳቸዋለሁ የሚል ነው። አባቴ ከስድስት ዓመት በፊት የአስራ አንድ ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አውቃ ነው። በጣም ትልቅ ሰው ናት። እርሷን እያየ ነው ያደግኩት። ብቸኛው ዓላማውም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። እናም የደከመችበትን ያህል ላኮራ ትፈልግ ነበር። የእኔ ለስኬት መብቃት ብቻ ነው ዋና ፍላጎቷ። ያም እንዲሳካ ብዙ ጥረት ታደርጋለች። ለዚህ ነው እኔም ዛሬ ወደዚህ የመጣሁት። ከጥቂት ዓመታት በፊት ከወላጅ እናቷና ወንድሟ ጋር ወዲህ ወደ ዩናይት ስቴትስ በመጣችበት ወቅት የእንግሊዝኛ ቋንቋ ችሎታዋ እንዲህ እንደ ዛሬው አቀላጥፎ መናገርና እጅግ ከፍተኛ ለሆነ ውጤት ሊያበቃት ቀርቶ በጣም ይከብዳት እንደነበር የተናገረችው ደሊና አብይ የሁለተኛ ደረጃ ተማሪ ሳለች የኮሌጅ ትምህርትም ተምራ ለመመረቅ በቅታለች። አሁን ደግሞ ኮሎምቢያ ዩኒቨርሲቲ እና ቴምፕል ዩኒቨርሲቲ ለመሄድ ነው ያሰብኩት። ሜጀር የማደርገው ደግሞ በፖለቲካል ፊሎሶፊ ኢኮኖሚክስ ሆነው ማይነር የማደርገው ደግሞ በፋይናንስ ነው። ሀገሬን ረድቼ ጥሩ ኢትዮጵያዊ መሆን ነው የምፈልገው። እዚህ ደረጃ ላይ ስለደረስኩኝ ደግሞ ሁሉንም ማመስገን ፈልጋለሁ። እናቴ አልማስ ኃይለሥላሴ፣ አባቴ አቢ ከበደ፣ ሁለቱንም በጣም አመሰግናለኝ። በጣም ወዳለኝ ወንድሜንም በጣም አመሰግናለኝ። ቤተሰቦች ባይሆን ኖሮ እዚህ ደረጃ ላይ አልደርስም ነበረ። እስኪ አሁን ደግሞ በጊዜው በነበረው ስነ ስርዓት ቅርታ የተነሳ በዚህ ቃለ ምልልስ መሳተፍ ያልቻሉ ሁለት ባለስኬት ታዳጊ ወጣቶችን ላስተዋወቃችሁ። እምነት ዳኛቸው ስኩልስ ዊዛውት ዋልስ የተባለው ዋሽንግተን ዲሲ ውስጥ የሚገኘው የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን በትምህርቷ ካስመዘገበችው ከፍተኛ ውጤት በተጨማሪ የወገኔ የበጎ አድራጎት ድርጅት የወጣቶች ክበብ ፕሬዚዳንትና ለረዥም ዓመታትም የበጎ ፈቃድ አገልግሎት የሰጠች ተማሪ ናት። ስራ ጌታቸው ደግሞ በርተንስፊል ሜሪላንድ የሚገኘው ፔንት ብራንች የሁለተኛ ደረጃ ትምህርት ቤት የመጨረሻ አመት ተማሪ ስትሆን ከከፍተኛ የትምህርት ውጤቷ በተጨማሪ በትምህርት ቤቷ የኢትዮጵያና የኤርትራውያን ተማሪዎች ማህበር መስራች፣ የተማሪዎች የመንግስት ማህበር የተባለው ተማሪዎችን ለበጎ ስራዎች የሚያነሳሳ ማህበር ምክትል ፕሬዝዳንትና እና እንዲሁም አስራ አምስት ወላጅ አልባ ህጻናትን የሚረዳው የኢትዮጵያ ህዝብ ፕሮጀክት የተባለው ውጥን ተባባሪ መስራች ናት። ግና በማለዳው እድሜያቸው ብዙ የሰሩት የሚመስሉት የነጎዎቹ መሪዎች ትኩስ ልሞች እርግጥም እውን ሆነው ማየት የሚያጓጉ ናቸው። መልካም እድል ለተሸላሚዎቹ ታዳጊዎች በሙሉ። ዴቪድ መስፍን ነዋሪነቱን በካሊፎርኒያ ግዛት ያደረገ ትውልድ ኢትዮጵያዊ የማስታወቂያና የፊልም ባለሙያ ነው። በሌላ በኩልም የባር ሞገድን ይቀዝፋል። በመደበኛ መጠሪያው ዳዊት በዩናይትድ ስቴትስ ስፖርት ታሪክ ከፍተኛ ትኩረት ለሚሰጠው የአሜሪካ ሱፐርቦል ማስታወቂያ ለአምስት ጊዜ በመስራት አሸናፊ ሆኗል። ዌድ ኢን ዘ ዋተር የተሰኘ ዘጋ ፊልም ሰርቷል። የአንድ ሺ ዘመን የአፍሪካ አሜሪካውያንና የዋና እና የባህር ላይ ሞገድ ቀዘፋ ታሪክ የሚቃኝ ዘጋ ፊልሙም ከአስር በላይ ዓለም አቀፍ ሽልማቶችን፣ እውቅናዎችን አግኝቷል። ኤደን ገረሞ የሚከተለውን አዘጋጅታለች። በ14 ዓመቱ ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልምና የማስታወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስትን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ ስፖርትና ፊልም የሕይወቱ ዋነኛ ክፍሎች ናቸው። ፍሎሪዳ ውስጥ ነው ያደግኩትና እዛ ሰዋድ እዛ ነው ስለ ሰርፍኝ የተማርኩት መዋኘትም የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊን ገባው። ሴን ኦገስቲን ስኖር ፍሎሪዳ ስኖር እወዳደር ነበረ። አንዳንድ ትሮፊን በሱ አግኝቻ፣ ያለው ተለቅ እያልኩ ሲመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ የሰርፍ ማድረግ። አሁን ደግሞ ነው የተኮርኩት የሌሎችን ሰዎች History, like a lesson, but sweet and a sound, a more weed in the water, a journey to black surfing. በኳሪ ካልቸር የሚር ዳኪመንተሪ ሰርቻ አለው። በግርድፍ ትርጉሙ ውሃ ውስጥ መንቦጫረቅ፣ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል ነው የወሰደው። ታዋቂዋ የጥቁሮች መብት ታጋይ ሄሬት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካውያን ጥቁሮች ውሃ ውስጥ ዘለው በመግባት ሕይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ፣ ዋና አይችሉም የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደ ዋዛ ሲሰነዘሩ ይሰማሉ። ዴቪድ ይህንን ለመቀየር የአንድ ሺህ ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል። ለሰርፊንግ ብቻ አይደለም ። ለምንድነው የያዝኩት ከአኳሪክ ካልቸር ከመዋኘት ጋር ውሃ ውስጥ መገናኘት የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርተንት የሆነ ሂስትሪ ነበረ፣ መንገር የነበረብኝ። ለምን ካልሽ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣም ነው አይገናኝም፣ ሂስትሪው አለ። እሱንም ላይ ፎከስ ማድረግ ፈልግ የነበረ የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደወረር ፊልምን በሞገድ ቀዘፋ እንቅስቃሴ ከተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል። እዚህ የአሜሪካን ሀገር አሁን የኔ ዳኪመንተሪ ላይ አብሮኝ የሚሰራው ልጅ ኤሪትራዊ ነው። እናቱም አባቱ ኤሪትራኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። እሱ ሰርፈር ነው በዛ ነው የተዋወቅ ነው እና ፕሮዲሰር የሆነ ፊልሙ የቴሌ አዋርድን ጨምሮ ከአስር በላይ ሽልማቶችና የተለያዩ ዓለም አቀፍ እውቅናዎችንም ተጎናጽፏል። ከዚህ በተጨማሪም ዴቪድ በዩናይትድ ስቴትስ ከፍተኛ ዓመታዊ ትኩረት በሚሰጠው ሱፐርቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የአምስት ዓመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል። ብዙ ጊዜ ነው አንድ ወይም ሁለት ሱፐርቦል ከሰራሽ ለኮሪየር በጣም ቆንጆ ነው። ዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል። በኮቪድ አካባቢ እቤት ሆኜ የኔ ደግሞ ክሬቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ያለውት እና በቃ በጣም ተሰማኝ። ገባሽ ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናም በጣም ተሰማኝ። እኔም ልጆችም አሉኝ። አስራ ሰባት ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለጉኝ እሱን ለመግለጽ በሰርፊን በኩል ሄድኩኝ እና ሪሰርች ጀመርኩኝ። እና ደግሞ ብዙዎች ጓደኞች አሉ አፍሪካን አሜሪካኖች ጓደኞች አሉኝ። አብሮ ሰርፍ የሚያደርጉና የነሱን ኑሮ መንገድ ፈለኩኝ እና በዛ የተነሳ በስሜቴ የተነሳ ይሄን መጽሐፍ ጀመርኩኝ። ዴቪድ በግል ተነሳሽነት ከቅርብ ወዳጁ በይን አብርሃ ጋር የሰራው ዘጋቢ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል። እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው። በየጊዜው በየቦታው ሳሳይና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ፣ ሰርፊን ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ኦብጀክት ሙን በደንብ አድርሰናልና ደስ ይለኛል። የዴቪድ መስፍን ዌድ እንደዋረር ዘጋቢ ፊልም ዓለም አቀፍ የፊልም ፌስቲቫሎች ላይ ያለውን ጊዜ ያጠናቀቀ ሲሆን ፊልሙን መመልከት የሚሹ ሰዎች በቪሚዮ፣ በኤንቢሲ፣ በፒቢኤስ ሀዋይ እና ቪዲዮ ፕሮጀክት ላይ መከታተል እንደሚችሉ ዴቪድ መስፍን ለአሜሪካ ድምጽ ገልጿል። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ ዘውተር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሀሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ቢና ቪኦኤ ወጣቶችን በሚያሳውቁ፣ በሚያወያዩ፣ በሚያግባቡ፣ በሚያስተምሩ፣ በሚያቀራርቡ ና በሌሎች የቴክኖሎጂ እውቀቶችን በሚያጎለብቱ ፕሮግራሞች ያስተናዳቸውን የቴሌቪዥን ዝግጅቶች በቅርቡ ወደ እናንተ ያደርሳል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይት በፌስቡክ ና በዩቲዩብን መከታተል ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ደግሞ ጋቢና ቪኦኤ ብላችሁ በኢሜይል አድራሻችን ሆር አት ቪኦኤኒውስ ዶት ኮም አድርሱን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አስማሟዬ ነው፣ በመስተንግዶ ኤሊያስ አስማረ ደግሞ በስቱዲዮ ቅንብር በመምራት አብረናችሁ አመሸን። መልካም ጊዜ ነላችሁ።